ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። በመስተንግዶና በአሽከርካሪነት ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም እንደምናመሻችሁ። ዛሬ መጋቢት 13 መጋቢት 22 እንደ አውሮፓውያን አቆጣጠር ማለት ነው። የዓለም የውሃ ቀን ነው እየተከበረም ይገኛል። ግን ደ ህል ብቻ ሳይሆን ውሃም አለ። ውሃው ደግሞ ውበት ነው፣ ህይወት ነው እና ምክንያቱም ዋው! በኢትዮጵያ ያለው የውሃ አቅርቦት ምን ይመስላል? በተለይም በደሴ የደሴ ከተማ የመጠጥ ውሃና ና ፍሳሽ አገልግሎት ጽህፈት ቤት ስራ አስኪያጅ አቶ ሙክታር አህመድ ነበር የሰማችሁት። ዝርዝሩን ይዘናል። መድረክ መሪ ተደራዳሪ ሆኖ እንዲቀርብ አለበለዚያም ጎን ለጎን ብቻውን ከገዢ ፓርቲ ኢህአዴግ ጋር እንዲደራደር ላቀረበው ጥያቄ አወንታዊ መልስ ካላገኙ አባላቱ ውይይቱን ሊያቋርጡ እንደሚችሉ አስታውቀዋል። በእነዚህ ባቀረብናቸው አማራጮች ሁሉ ላይ ያደግ የሚፈቅድ ነገር ከሌለው እኛ የሚቀጥለውንም ስብሰባ የምንሄድበት ምክንያቱም አይገባኝም። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው። በአለማችን ሀብታም ሰዎችስ እነማን ናቸው? ስምንት ቁጥር አንድ ሰው ለብቻ የሚታሰርበት አራት የተለያዩ ክፍሎች አሉ። ቆሞ እግር እጅ መዘርጋት አይቻልም ከጥበቱ አንጻር በጀርባ ቀጥ ብሎ ከመተኛት ውጭ ወደ በኢትዮጵያ ውስጥ ያሉ የእስር በተለይ በእስር ላይ የሚፈጸሙ የጭካኔ ዘገባዎችን ይዞታዎችን በተመለከተ በርካታ ዘገባዎች አሉ። እንግዳ ይዘናል። በዛሬ ጋቢና ቪዮ ዝግጅታችን እናቀርባለን። የዓለም ሀብታም ሰዎችስ እነማን ናቸው የሚለውም አለን። ሄኖክ የዓለም አቀፍ የወንጀል ችሎት ዳኞች የቀድሞውን የኮንጎ ምክትል ፕሬዚዳንት ዣን ፒየር ቤምባን የእስራት ጊዜ ጨምረባቸዋል። በጦርነት ወንጀል ለፍርድ በቀረቡበት ወቅት ለምስክሮች ጉቦ ሰጥተዋል የሚል ክስ በሚል ክስ ነው እስራት የተጨመረባቸው። በአሁኑ ክስ ቤምባና ሌሎች አራት ጠበቆቻቸው አባላት 14 ምስክሮች ለሳቸው በሚያመች መንገድ እንዲመሰክሩ ሲሉ ጉቦ ሰጥተዋል በሚል ክስ ጥፋተኛ ሆነው ተገኝተዋል። ጉዳዩ የሚመለከተው ባለፈው ዓመት ግንቦት ወር ላይ ጥፋተኛ ሆነው ስለተገኙት የጦርና ወንጀል በስብዕና ላይ በተፈጸመ ወንጀል የተፈጸመ ክስን በተመለከተ ነበር። ወደ ሚቀጥለው ስንሻገር ወደ ናይጄሪያን የምንሄደው የናይጄሪያ የእናቶች ጤንነት ጥበቃ ሰራተኞች የእናቶችን ሞት ለመቀነስ እየሰሩ ናቸው። አቻምና የሞቱት እናቶች ብዛት አሳሳቢ ሆኖም ተገኝቷል። አቻምና በ አንድ መቶ ሺህ ውልደት ወቅት ስምንት መቶ አስራ አራት እናቶች ህይወታቸውን እንዳጡ የዓለም የጤና ድርጅት ጠቁሟል። በወሊድ ከሞቱት እናቶች በግማሽ ከወሊድ ጋር በተያያዘ ደም መፍሰስና በደም ግፊት መናር ምክንያት እንደሆነም ታውቋል። ለዩናይትድ ስቴትስ ከፍተኛ ፍርድ ቤት ዳኝነት የቀረቡት ኔል ጎርሴች ዛሬም ሴኔቱ ማለትም በህግ መወሰኛ ምክር ቤቱ ለሚቀርቡላቸው ጥያቄዎች መመለሱን ቀጥለዋል ኮሚቴው መላው የሴኔት አባላት ጎርሴችን ለማጽደቅ ወይም ላለማጽደቅ ድምፅ እንዲሰጡባቸው ምክረ ሀሳብ ለማቅረብ ወይም ላለማቅረብ ለመወሰን ነው የሚጠይቋቸው ጎርሴች ለሴኔት የፍርድ ጉዳይ ኮሚቴ ትናንት ሲናገሩ ከትራምፕ አስተዳደር ባለሥልጣኖች መካከል ለወደፊት በአከራካሪ ጉዳይ ስለሚሰጡት ድምፅ ተጽዕኖ ሊያሳድርባቸው የሞከረ እንደሌለም ተናግረዋል። በአንድ ፓርቲ ላይ ወይም ለአንድ ፓርቲ የመፍረድ ችግር የለብኝም ሲሉ ጎርሴች ተናግረዋል። በመጨረሻም ሰሜን ኮሪያ ዛሬ ያካሄደችው የሚሳኤል ሙከራ እንደከሸፈና ዩናይትድ ስቴትስና ደቡብ ኮሪያ ጠቁመዋል። የዩናይትድ ስቴትስ ፓሲፊክ እዝ ቃል አቀባይ በተናገሩት መሰረት ሚሳኤሉ ካልማ ከተባለው ባህረገብ መሬት እንደተተኮሰ በሰኮንዶች ውስጥ የፈነዳ ይመስላል። የደቡብ ኮሪያ ወታደራዊ ኃይል ደግሞ የሙከራው ተኩስ በጥሩ አላበቃም ይላል። ሁለቱም ሀገሮች የተሞከረው ሚሳኤል ምን አይነት እንደሆነም አልተናገሩ። የሙከራውን ጥረት ማጥናት እንደሚቀጥሉም ገልጸዋል። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ዋናው ዝግጅቶቻችን ልመልሳቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ፌስቡክ ላይ ቪ አማሪክ አስተያየቶቻችሁን ላኩልን። ስናስተናግዳቸው የምናመሻው ሄኖክ ሰማእግዜርና እኔም መስታወት አድራገው አብረን ከአድማስ እንሻገርላችኋለን። ጋቢና ቪኦኤ ስ በድርድሩ አካሄድ ላይ ያቀረቧቸው ጥያቄዎች አዎንታዊ ምላሽ ካላገኘ ውይይቱን ሊያቋርጡ እንደሚችሉ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ተናገሩ መድረክ መሪ ተዳዳሪ ሆኖ እንዲቀርብ አለበለዚያም ጎን ለጎንና ብቻውን ከገዢው ፓርቲ ጋር እንዲደራደር ጥያቄ ሲያቀርቡ ቆይተዋል ሀያ ሁለት ፓርቲዎች በሚሳተፉበት ሸንጎ ላይ መደራደር አይቻልም ብለዋል ፕሮፌሰር በየነ እስክንድር ፍሬው ዝርዝር ዘገባ አለው። ገዢው ፓርቲ ኢህአዴግ እና ሀያ አንድ አገር አቀፍ ፓርቲዎች አሁንም እየተወያዩ ያሉት የፖለቲካ ፓርቲዎች የክርክርና የድርድር የአሰራር ረቂቅ ደንብ በተባለው ሰነድ ላይ ነው። በዚህ ሰነድ ከሰፈሩት ነጥቦች ሁለቱ ደግሞ ባለፈው ቅዳሜ በተካሄደው ውይይትም ሳይቋጩ ቀርተዋል። አንደኛው ነጥብ ድርድሩን ማኒምራው የሚለው ሲሆን ሀያ ተሳታፊ ፓርቲዎች ከፓርቲዎቹ ውጭ በሆነና በስምምነት በሚመረጥ ገለልተኛ አደራዳሪ እንዲመራ ጠይቀዋል። ገዢው ፓርቲ ኢህአዴግ በበኩሉ በሀያ ሁለቱ ፓርቲዎች በተራ እንዲመራና ይህም በእጣ እንዲወሰን ማሰን ይፈልጋል። እስካሁን ያልተቋጨው ሌላው ነጥብ ደግሞ ሀያ አንዱ አገር አቀፍ ፓርቲዎች በምን አይነት ውክልና ከገዢው ፓርቲ ጋር ይደራደሩ የሚለው ነው። ሀያ አንዱ አገር አቀፍ ፓርቲዎች ራሳቸውን አቧድነውና ለየቡድኑም ተወካይ መርጠው መደራደር ይችሉ እንደሆነ ሀሳብ ቀርቦ ነበር። ይህ ሀሳብ ግን አለመሳካቱ ነው የተገለጸው። እናም ሀያ አንዱም ፓርቲዎች ወንበሮቻቸውን ይዘውና ዋና ተደራዳሪ ሆነው ይቀጥሉ የሚለው ከመድረክ በስተቀር በሁሉም ተቀባይነት አግኝቷል። ይህ የውይይት ርዕስ ባለፈው ቅዳሜ ሳይቋጭ ቀረውም፣ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ሳይቀበለው በመቅረቱ ነው። በሸንጎ የሚካሄድ ድርድር ውጤት አያመጣም ብለዋል የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ። እርሳቸው እንዳሉት የመድረክ ፍላጎት ከገዢው ፓርቲ ኢህአዴግና ከመንግስት ጋር ለብቻ መደራደር ነው። እናም ሀያ ሌሎች ፓርቲዎች የተገኙበት ሳይሆን የተናጥል ውይይት እንደሚፈልጉ ገልጸዋል። ኢህአድግ ካስፈለገ ከሌሎቹ ሀያ ፓርቲዎች ጋር አሁን በጀመረው መንገድ መቀጠል፣ ጎን ለጎን ደግሞ ከመድረክ ጋር መደራደር እንደሚገባውም ጠቁመዋል። ይህ ሊሆን እንደሚችል ቃል ተገብቶላቸው እንደነበርም ፕሮፌሰር በየነ አስረድተዋል። ጎን ለጎን መደራደር የሚለውን እኮ ጉዳይ እኔ ከጠቅላይ ሚኒስትሩ ጋር ለብቻዬ በተገናኘሁበት ጊዜ አሁን ወደ አራት ወር ገደማ መሆኑ ነው። የዚያን ጊዜ ማንስቼ እሱም ይቻላል ተብያለሁ። ኦኬ ከዚህ በፊትም ብሎ ያውቃሉ። ኢህአደጎች ጎን ለጎን መደራደር የሚለው ጥያቄ መድረክ ያቀረበው አንድ አማራጭ ነው። መሪ ተደራዳሪ ለመሆን የጠየቀበትን ሌላ አማራጭም አንጸባርቋል። ፕሮፌሰር በየነ እንዳብራሩት ይህ ማለት መድረክ ሌሎቹን ሀያ ፓርቲዎች ወክሎ ይደራደራል ማለት ነው። በእኛ እቅድ በጽሁፍ ነው ያስቀመጥ ነው። ይህንን ስናደርግ ይህንን የብትቀበሉልን ሌሎች ሁለት ፓርቲዎችም አብረው እንዲሄዱ መጋበዛችን ይሄ እያዝለን እኛ አላገለልንም። ከኢህአዴግ ጋር ምንድን ነው በጋራ ስብሰባው ላይ ፓርቲዎቹ ስብሰባ ላይ አጀንዳዎቹ ተለይተው እንዲቀመጡ ይደረጋሉ። ሁሉም ፓርቲ እዛ ላይ ይህም አጀንዳ ላይ እያዝልኝ ይህምን ይሁንልኝ ይላል። ከእነዚህ ውስጥ የቱ ነው ቅድሚያ መስጠት ያለበት የሚለውም ላይ እንስማማለን። ያንን ይዘን ሄደ ነው ከንገር ልናገር እያልን ያለ ነው። ተነጋግረን እና አጀንዳውን አብራችሁ ትቀርጹና ድርድሩን ግን እናንተ ተሳተፋላችሁ፣ ሌሎቹ በሌሉበት በሌሉበት ከዚያ በኋላ በድርድሩ ሂደት ውስጥ የተመዘገቡ ውጤቶች ካሉ አሁንም ለጋራ ስብሰባው አምጥተን ሪፖርት እናደርጋለን። ለቀሩት ፓርቲዎች ለቀሩት ፓርቲዎች መድረክ በመጀመሪያ ያቀረበውና በሁለተኛው ስብሰባ ላይ ይፋ ያደረገው ሀሳብ ከመኢያድና ከሰማያዊ ፓርቲ ጋር በመሆን በመሪ ተደራዳሪነት መቀመጥ እንደነበር ፕሮፌሰር በየነ አስታውሰዋል። ይህ ሊሆን ያልቻለው ሁለቱ ፓርቲዎች የስድስት ፓርቲዎች ቡድን በመመሰረታቸው እንደሆነም አመልክተዋል። ይህም ሆኖ በራሱ የአራት ፓርቲዎች ስብስብ የሆነው መድረክ መሪ ተደራዳሪ መሆን እንደሚችል አብራርተዋል። መሪ ተደራዳሪ ለመሆን ወይ ደግሞ ጎን ለጎን ከገዢው ፓርቲ ጋር ለመደራደር ላቀረቧቸው ጥያቄዎች አዎንታዊ ምላሽ ካላገኙ ውይይቱን ሊያቋርጡ እንደሚችሉም የመድረኩ ሊቀመንበር ጠቁመዋል። በእነዚህ በቀረብናቸው አማራጮች ሁሉ ላይ የሚያደግ የሚፈቅ ነገር ከለለው እኛ የሚቀጥለውንም ስብሰባ የምንሄድበት ምክንያቱም አይገባኝም። ይሄ መቼም ድርጅቴ ተገናኝተን በዚህ ጉዳይ ላይ መጨረሻ ውሳኔ ላይ አልደረስንም። በእኔ አተያየ ግን ከእንግዲህ ወዲህ ውስጥ ዝም ብሎ ምንድ ነው ነገር ማኘክ ብቻ ነው ምንም ዋጋ የሌለው ሂደት ውስጥ እንደሆነ በግሌ እኔ ተረድቼ ያለሁ ምቻለውን ሀይሌ ለፍተናል። እንዲያው ምንድን ነው ምክንያታዊ ለመሆን ሞክረናል። ሁሉ ዋጋ የሌለው ከሆነ እንግዲህ ጊዜ ይፍታው ነው። የሚቀጥለው ማለት ከሀያ በኋላ ያለውን ስብሰባ ለማለት ፈልገው ነው። አሁንም ጨምሮ አሁንም ጨምሮ ከሀያ ደግ ምልክት ማየት እንፈልጋለን ነው ምንለው የድርድሩን ምህዳር ተደራሽ መሆን ወይም ታማኒ እንዲሆን ኢህአዴግ ቀድሞ መውሰድ ያለባቸው አንዳንድ ምልክቶች ያስፈልጉናል። ገዢው ፓርቲና ሀያ አንዱ አገር አቀፍ ፓርቲዎች በቅድመ ድርድር ሰነዱ ላይ ለመወያየት በቀጣይ የሚገናኙት የፊታችን መጋቢት ሀያ ነው። ከፕሮፌሰር በየነ ጴጥሮስ ጋር ያደረግኩትን ቃለ ምልልስ ሰፋ ያለ ክፍል በሌላ ዘገባ ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። sauraron Gabina VOA. Shirin የኢትዮጵያ ገዢ ፓርቲ ኢህአዲግ ከተቃዋሚ ፓርቲዎች ጋር የያዘውን ድርድር አስመልክቶ እስኪ አስተያየቶቻችሁን ስጡን። ስለ ድርድሩ ምን ሊገኝ ይችላል ብላችሁ ታስባላችሁ? ፌስቡክ አት ቮኤ አምሃሪክ ላይ አስተያየቶቻችሁን እየተቀበለን ነው። ወደ ተከታዩ ዘገባችን እንለፍ። በኢትዮጵያ በርካታ ወጣት የፖለቲካ ተቃዋሚዎች፣ ጸሐፊዎችና ሌሎችም በጸረ ሽብር ህግ በመተላለፍ ውንጀላ ምርመራ ይደረግባቸዋል፣ ክስም ይመሰረትባቸዋል። የሰብአዊ መብት ድርጅቶች በተለይ በማዕከላዊ ምርመራ ማቆያ የሚሰሙ ኢሰብአዊ ድርጊቶችንም ሲመዘግቡ ይሰማል። ለዛሬ ጋቢና በእንግድነት አንድ ወጣት የፖለቲካ መሪን ይዘናል። አቶ ሀብታሙ አያሌው በተለያዩ የወጣት የፖለቲካ እንቅስቃሴዎች የተሳተፉና የተቃዋሚው ፓርቲው አንድነት ድርጅት ቃል አቀባይ ነበሩ። በሽብር ክስ ተከሰው እስር ቤት በቆዩባቸው ሁለት ዓመታት በራሳቸውና በሌሎች ታሳሪዎች ላይ በእስር ቤቶች የሚፈጸሙ የጭካኔ ይዞታና ልዩ ምርመራ አይነቶችን ዛሬ ያስረዳሉ። አቶ ሀብታሙ አያሌው በዚህ ፕሮግራም ላይ ስለ ምርመራ አይነቶቹ በዝርዝር በሚዘረዝሩበት ወቅት የሚሰጡት ማብራሪያ እጅግ ዘግናኝ በመሆኑ ሕጻናት ልጆች እንዳያዳምጡት የወላጆችን ትብብር እንጠይቃለን። አቶ ሀብታሙ አያሌውን ያነጋግራቸው ሰለሞን ክፍሌ ነው። እንደ ማስረጃ ያቀረቡት በሚዲያ ያደረግኳቸውን ንግግሮች ብቻ ነው። ከዛ ውጪ በእኔ ላይ የቀረበ፣ በእኔ ላይ ብቻ ሳይሆን በጓደኞችም ላይ ቢሆን የቀረበ ሌላ ማስረጃ የለም። በግልጽ ይሄ አሁንም የምናገርበት የአሜሪካን ድምጽ ሬዲዮ ጨምሮ የተለያዩ ዓለም አቀፍ ሚዲያዎች እንደ ኢሳት ያሉ ሚዲያዎች እና ሬዲዮዎች በአሜሪካ በተለይ በኖርዝ አሜሪካ ያሉ የኮሚኒቲ ሬዲዮች የፓልቶክ ሩሞች ለውይይት በሚያደርጉት ግብዣ እና በተለይ የፓርቲ የህዝብ ግንኙነት ኃላፊ ስለሆንኩኝ ስለነበርኩ ፓርቲውን ወክዬ የፓርቲውን ጉዳይ ወይም ደግሞ በግሌ በተጋበዝኩባቸው ጉዳዮችም እኔ የግል እምነቴን በኢትዮጵያ እንዲመጣ የምፈልገውን የሕዝቡን የስልጣኔ በላይነት ያከበረ ስርዓት፣ ዴሞክራሲያዊ ስርዓት እንዲመጣ በእኔ በኩል እንደ አማራጭ የማቀርባቸውን ሀሳቦች፣ የመከራከሪያ ነጥቦች በተለያየ ጊዜ ገልጫለው እና የስርዓቱን ኢትዮጵያ ውስጥ ያለው የኢህአዴግ መንግስት የዘረጋውን አፋኝ ስርዓትና የዴሞክራሲያዊ ተግባር የሚያጋልጡ ማስረጃዎች እያቀረብኩ ክርክር አደርግ ነበር በተለያየ ጊዜ። ስለዚህ እነዚህ ያደረግኳቸው ንግግሮች በሙሉ ለሁለት አመታት እና ከዛ በላይ ተጠልፎ በዛ ሰብስበነዋል ያሉትን ቃለ ምልልስ በደህንነት መስሪያ ቤት ማህተብ ተመትቶበት ይሄው ያደረግኳቸው ንግግሮች የሽብር ተግባር ለመፈጸም ማሲሩን ያስረዳሉ ብላ ያቀረቡት ይሄንኑ ነው። ከዚህ ውጭ የቀረበ የሰው የሚሆን ሌላ የሰነድ ምንም አይነት ማስረጃ የለም። እስር ቤት በቆዩበት ጊዜ በምርመራ መልክ የተፈጸመቦ ድብደባ ወይም ሌላ የማሰቃያ ዘዴ አለ። ይሄ በጣም ከባድ ነው። እንግዲህ ኢትዮጵያ ውስጥ ለማንኛውም ኢትዮጵያዊ ዜጋ መታሰር የንቁ ዜግነቱ ምልክት ሆኗል። ከረጅም ጊዜ በፊት አንስቶ ወይም የኢህአዴግ ስርዓት በኢትዮጵያ ውስጥ ከመጣበት ጊዜ ጀምሮ የንቁ ዜጋ የመብት ጠያቂ ዜጋ መለያው መታሰር፣ መገደል፣ መሰደድ የመሳሰሉ ተግባራቶች እንደሆኑ ይታወቃል ና እኔም ወደ ማዕከላዊ ከገባሁበት ጊዜ ጀምሮ እጅግ አስከፊ እስከ ዛሬም ድረስ ህሊና ዓይንም ስጋ ዓይንም ያቆሰለ ከባድ ግፍና በደል ተፈጽሞብኛል። ለብቻው ተነጥለው እንዲቆዩ የተደረገበት ጊዜ አለ። በጨለማ ቤት ለምሳሌ እንግዲህ ማዕከላዊው ስምንት ቤቶች አሉት። ግራውንድ ነው ወይም በመሬት ስራ ያለ ቤት እጅግ በጣም የሚቀዘቅዝ ከስሩ ባዶ የሆነና የመረጡትን ሰው ባስገቡበት ክፍል ውሃ ጭምር እየተሞላ በከፍተኛ ቅዝቃዜ ሰውነትህ እንዲጎዳ የሚያደርግ ነው። በእነዚህ እስር ቤቶች ውስጥ በጣም አስከፊ የሚባሉ ሁለት ክፍሎች አሉ። በጣም ከሌላው በተለየ ሁኔታ የከፉ የሚባሉ ናቸው። አንዱ ሰባት ቁጥር ነው፣ ሁለተኛው ስምንት ቁጥር ነው። ስምንት ቁጥር አንድ ሰው ለብቻ የሚታሰርበት አራት የተለያዩ ክፍሎች አሉ። ቆሞ እግር እጅ መዘርጋት አይቻልም ከጥበቱ አንፃር። በጀርባ ቀጥ ብሎ ከመተኛት ውጪ ወደ ጎን ወደዛ ማለት አማራጭ የማይሰጡ እጅግ ከባድ የጨለማ ቤቶች አሉ። ሁለተኛው ሰባት ቁጥርን የነበርኩበት ነው። በአንድ ክፍል ውስጥ እስከ አስራ ሶስት እና እስከ አስራ አምስት ድረስ የሚደርስ እስረኞች ተነባብረው እንዲታሰሩበት የሚደረግ እና ሁለቱ ግርግዳ ሽንት ቤት የሚጋሩ ናቸው እና ከፍተኛ የሆነ ሽታ አለው እዛ በጣም እጅግ አስቸጋሪ የሆነ ክፍል ውስጥ ነው እኔ የቆየሁት አራቱንም ወራት የታሰርኩት እዚህ ሰባት ቁጥር እየተባለ የሚጠራው ከስሩ የውሃ ታንከር የሆነ ውሃ የሚሞላበትና በግራና በቀኝ በሁለቱም በኩል ሽንት ቤት በአንድ በኩል ጣውላ የሚባለው እስር ቤት ሽንት ቤት ግርግዳ ይጋራል፣ በሌላኛው በኩል የሳይቤሪያ ሽንት ቤት የሚጋራ ከስር ደግሞ የውሃ ታንከር የሆነ እስር ቤት ነው። የቆየሁበት ጊዜ ሁሉ ከኔ ጋር የማስታውሳቸው በርከት ያሉ እስረኞች ለተወሰነ ጊዜ ቆይተዋል። እስከ አስራ አምስት የሚደርሱ ከዛ ግን ወዲያው የተወሰነ ጊዜ ከቆዩ በኋላ ተቀንሰው አራት ወሩን አምስት ልጆች ሆነን ነው የቆየ ነው። በእርሱ አስተያየት እጅግ ሰቅጣጭ ናቸው የሚሏቸው የሰቆቃ አይነቶችን እስቲ አንድ ሁለት ሶስቱን ቢዘረዝሩልኝ። በጣም ከባድ ናቸው። ከሚፈጸሙ እጅግ ከባድ መከራዎች መካከል ለማመን በሚቸግር ሁኔታ የሰው ልጅ እንደ ክርስቶስ የሚሰቀልባቸው መስቀያ የሚባሉ ማንጠልጠያዎች አሉ ክንድና ክንድ የሚገባበት ማንጠልጠ ያለ እዛ ላይ ይንጠለጠልና እና አንድ ሰው ሁለት ሌትር ውሃ የሚይዝ ፕላስቲክ ኮዳ ብልቱ ላይ ታስሮ ይንጠለጠላ። ይሄ ከባድ ስቃይ ነው ያለው። በዚህ ምክንያት የተኮላሹ ልጆች አሉ። ለነሱ ሞራልና ይሄ የግል ጉዳይ በመሆኑ ስማቸውን ለመጥቀስ በጣም እቸገራለሁ። ነገር ግን የግድ ደግሞ አስፈላጊ በመሆኑ ለማስረጃ ደግሞ እጅግ ጠቃሚ በመሆኑ በማንኛውም ይሄንን ማስረጃ ለሚከታተሉ ሰዎች አድራሻቸውን እና ማንነታቸውን ለመግለጽ ግን በማንኛውም ጊዜ በእኔ በኩል ዝግጁ ነኝ። እነዚህን ሰዎች ማግኘት የሚፈልግ ሰው ቢኖር በተግባር በአካል ጉዳቱ የደረሰባቸውን ሰዎች። ስለዚህ አንዱ እጅግ የሚዘገን ነው። ወንድ ልጅ በዚህ መልኩ ይቀጣ። መርማሪ ወንበሩ ጋር ተቀምጦ፣ ተመርማሪው እጁን ወደኋላ ከታሰረ በኋላ እጁም እግሩን በካቴና ታስሮ ብልቱ በሲባጎ ታስሮ እየተጎተተ ተጎትቶ ሕመሙ ተሰምቶት ወደ መርማሪ ሲጠጋ ወደኋላ እንዲመለስ እየተመታ በዱላ ደግሞ በኤሌክትሪክ ጎማ እየተመታ ንገረን፣ ከማን ጋር ግንኙነት ነበረ ተብሎ ይጠየቃል። በዚህ ሁኔታ መራመድ የማይችሉ እጅጉን ከመጠን በላይ ብልታቸው አብጦ እግራቸውን መግጠም የማይችሉ ሲጮሁ የሚያድሩ ልጆች ነበሩ። ራስን የሚያስት አንድ ቴክኒክ አለ። በተደጋጋሚ እኔ ላይ የተፈጸመም ነው። አንድ ቀዝቃዛ እጅግ የሚቀዘቅዝ ግን ደግሞ በጣም ትንሽ ነገር በይዘቱ ሲታይ ትንሽ ነገር አለ። እሱን እዚህ መሀል አናቴ ላይ በጀርባ በኩል ይዞሩና ያስቀምጡታል። የኩርኩም ያህል በስሱ በሱ መታ ያደርገዋል። በዛን ጊዜ ራስህን ትስት አለ። ራስህን ስትስት ምንድን ነው የተፈጠረው የሚለውን አታውቅም። ከተወሰኑ ደቂቃዎች በኋላ ወይም ከተወሰኑ ሰዓታት በኋላ መንቃትህን አታውቅም። ምን እንደተፈጸመብህ አታውቅም። ተናግረህ ይሆን ወይስ አልተናገርክ ይሆን የምታውቀው ነገር የለም። ይሄ ከባድ ነው። ምን እንደሆንክ ለመረዳት አስቸጋሪ ስለሆነ በኋላ በሂደት እድሉ ገጥሞ የመታከም እድል ካገኘ ጉዳዩ ለጊዜው ከሚያደርስብህ ጉዳት ማገገም ከቻልክ የምትረዳው ነው። አንዳንዶቹ ይሄንን እድል ሳያገኝ በህይወት መኖር መቆየት ያልቻሉና የሞቱም አሉ። ሌላው ግራና ቀኝ ኩላሊትህን በጣት እየወጉ ላሄላሽንትህንም ትሸና የማድረግ የሚወሰድ እርምጃ አለ። አቶ ሀብታሙ አሁን በዩናይትድ ስቴትስ ሕክምና ላይ ነው የሚገኙት። ተከታዩን ክፍል ደግሞ በነገው ዝግጅታችን የምናቀርብ ይሆናል። እስኪ አስተያየቶቻችሁን አስቀድማችሁ በሰማችኋቸው ዜናዎች፣ ትንተናዎች፣ ቃለ መጠይቆች ያሏቸውን አስተያየቶች ፌስቡክ አት ቪኦኤ አማሪክ ላይ አድርሱ። ምርጦ ቃላት ቆርቶ እያሰማመረ ስንቱን ቤት የስንቱን ጓዳ በመላሱ ቃላ መስሎት ማሪ ለሰላንም ሁሌም አይበገ

እንግዲህ ወደሚቀጥለው ፕሮግራማችን ስናልፍ ዛሬ የዓለም የውሃ ቀን ይከበራል። ስለ ውሃ ሲነሳ በቆየ የብቃት ማረጋገጫ የደሴ ውሃ ሲሶ እህል አለው እየተባለ ይሞገሳል። ዛሬ የደሴ ከተማ በመጠጥ ውሃ ጥራት የዓለም አቀፍ የጥራት ማረጋገጫ አይ ኤስ ኦ ተሰጥቶት በኢትዮጵያ የውሃ ቀን በጦሳ ተራራ ግርጌዋ ከተማ ተካሂዷል። ይህንኑ በተመለከተ የደሴ ከተማ የመጠጥ ውሀና ፍሳሽ አገልግሎት ጽህፈት ቤት ስራ አስኪያጅ አቶ ሞክታር አህመድን ጽዮን ግርማ አነጋግራቸዋለች። ሄኖክ፣ ስለ ውሃ የምንለው ነገር አለ ወደ ቃለ መጠይቁ እንለፍና ስንመለስ ውሀም በተመለከተ የድርቅን ሁኔታዎች የተመለከተም አጠር ያለ መረጃ ይዘናል። ግን ደሴ እህል ብቻ ሳይሆን ውሃም አለ። ውሃው ደግሞ ውበት ነው፣ ህይወት ነው እና ምክንያቱም በውሃ ውስጥ ጠጡት ከምግበረ ነው ጠፍጣ ምግብ ነው ሁሉ ነገር ነው። የደሴ ውሃና ና ከዛ አኳያ ድሮ እንደዚህ ይባል ነበር በአፈ ታሪክ። እኛ ደግሞ ይህ አፈ ታሪክ ሳይንሳዊ በሆነ መንገድ ውሃችን ውበታችን፣ ውሃችን ህይወታችን፣ ውሀችን ጤናችን መሆኑን በትክክል ያረጋገጥንበት ነው እና የምናሰራጨው ውሀ የኢትዮጵያ የመጠጥ ስታንዳርድ ስታንዳርድ እንዲጠብቀው የጥራት ሰርቲፋይድ መሆን አለብን ብለን ጀመር ነው ከዛ አኳያው በሶስተኛ ወገን በገለልተኛ ወገን ሲመረመር የከተማችን ውሀ የኢትዮጵያ የመጠጥ ሀኪም ስታንዳርድ አሟልቶ የኤኤስ አምሳ ስምንት ሁለት ሺህ አስራ ሶስት የውሃ ጥራት ሰርታይድ ሆናል። እና ይሄ በጣም እጅግ የሚያኮራ የሚያስደስት ስራ ነው እና ብዙ ጊዜ የከተማ ውሀዎች እየታከሙ መድኃኒት እየተደረገባቸው ነው ለህብረተሰቡ የሚደርሱት። ይሄ አሁን የደሴ ውሀ እንደዚህ አይነት እውቅና ያገኘው በጥራቱ የተፈጥሮ ውሀ ነው ወይስ ታክሞ የተለቀቀ ውሃ ነው። እስቲ ይሄንን ግልጽ ያድርጉልኝ። ታክሞ ወይም የምናሰራጨው ውሃ ነው። እንትን ከጉርጓር ላይ አለ ከርሰ የምንጠቀመው ከርሰ ምድር ነው። ጉርጓር ላይ ቸክ እናደረገዋለን፣ ጋል ላይ ቸክ እናደረገዋለን፣ መስመር ላይ ቸክ እናደረጋለን። እስከ ፎሴት ድረስ ክራይቴሪያዎች አሉ። ወደ አርባ ስድስት የሚሆኑ ክራይቴሪያዎች አሉ። በዛ መሰረት ከማሰራ የሰጅ በዚህ እንመረምረዋለን። ከመረመርን በኋላ ለዛ ሊመጡን የሚችል የክሎሪን ሕክምና እናካሄዳለን ማለት ነው። ፊዚካሊም በአቶሩ ከሌሊካዚል እንትን ሁለቱንም ነገር ነው ስለዚህ የምናሰራቀው ውሃ ከምን ነገር ነጻ መሆን አለበት የሚል መነሻ ይዘን ነው ወደዚህ የገባ ነው። ስለዚህ ተሳፍቶናል ማለት ነው። ስርጭቱንስ በተመለከተ ለከተማው ህዝብ ተገቢው የስርጭት ክፍፍል አላችሁ? ክፍፍል አለው። አልፎ አልፎ ከመብራት መቁረጥ ጋር የሚያጋጥሙ ችግሮች ናቸው። አሁን አሁን ደግሞ ፕሮጀክቱ ያለቀ ነው የፍላጎቱና አቅርቦቱ ጋር ያለመጣጣም አልፎ አልፎ ችግሮች አሉ። ስለዚህ ይህን ችግር ለመሳት ደግሞ ከአጭር ጊዜና ከረጅም ጊዜ አኳያ እሱን ልክ እንደ የጥራቱ ተደራሽ ለማድረግ ከአጭር ጊዜና ከረጅም ጊዜ አኳያ ስራዎችን ለይተን እየተንቀሳቀስን ነው ማለት ነው። እና በአንድ በኩል ጥራቱን ያመጠነውን ውጤት ማስቀጠል ነው፣ በሌላ በኩል ደግሞ ውሃ ስርጭቱን እና ሽፋኑን ተደራሽ ማድረግ ስራ በስፋት እንሰራለን ማለት ነው። በኢትዮጵያ ያሉ ከተሞች የውሃ ስርጭት ችግር ከውሃ ጥራቱ ከሚወጣ ውሃ ጥራት በተጨማሪ ውሃው የሚተላለፍባቸው የመስመር ዝርጋታ ወይም የመስመር መተላለፊያ ቱቦዎቹ የቆዩ መሆናቸው እንደዚሁም ደግሞ ከመጸዳጃ ቤት ጋር የተያያዙ መሆናቸው ወይም የከተማ ቆሻሻ መውረጃ ቱቦዎች ጋር የተገናኙ መሆናቸው የጥራቱን መጠን ደግሞ የበለጠ እየቀነሰው እንደሚሄድ ተደጋጋሚ ጥናቶች ይፋ ሲደረጉ ይታወቃል እና የደሴን በተመለከተ እንደዚህ ያሉ ጉዳዮች መሰናክል ይፈጥሩበታል ወይ? አሁን ባለው የውሃ ጥራት ላይ እኛ ይህን ሰርቲፋይድ ሆን የምናሰራጨው ውሃ ንጹሕ ነው ዋል ማለት ሌሎች የሚያሰራጭት ውሃ ወይም ሌሎች ከተሞች የሚያሰራጭት ውሃ ንጹህ አይደለም ማለት አይደለም። ሌሎችም ያክማሉ። የእኛ ለየት የሚለው ምንድን ነው? ክትትላችን፣ ቁጥጥራችን ከንክኪ ከብክለት ነጻ መሆኑን ቼክ እናደርጋለን። ከማሰራጫ በፊት ማለት ነው። እንዲያልኩች ሶርስ ላይ እናያለን፣ ጋን ላይ እናያለን፣ ገቢ ወጪ መስመሮችን እናያለን። እስከ ፕሮሴስ ድረስ ቼክ እናደርጋለን ማለት ነው። ይሄ ደግሞ በትክክል ውሃው ስታንዳርድ የጠበቀ መሆኑን በገለልተኛውና በሶስተኛ ወገን ሲረጋገጥ የደሴ ውሃ የኢትዮጵያ የመጠጥ ማስታንዳርዶችን ያሟላ ያሟላና ሰርቲፋይድ መሆን የቻለ ሆኗል ማለት ነው። እና ካርቱ ስጋት ነጻ ነው ማለት ነው። ስለዚህ እንደዚህ አይነት ችግሮች የሉበትም ማለት ነው። አዎ ይሄ የመጀመሪያው ነው። በኢትዮጵያ የመጀመሪያ ነው። እርግጠኛ ላይ ይህም የሚያሰራጨውን ውሃ የከተማን ውሃ በገለልተኛ ወገንና በሶስተኛ ወገን አረጋግጦ ሰርቲፋይድ የሆነ የውሃ አገልግሎት ይኖራል ብዬ ለስሙ እስካሁን እግዚአብሔር ይስጥልኝ። በጣም አመሰግናለሁ።

እስኪ እናንተን በያላችሁበት ከተማ ያለውን የውሃ ጥራትና አቅርቦትን በተመለከተ አስተያየቶቻችሁን ፌስቡክ ላይ ላኩልን። አመታዊ የውሃ ቀን የተባበሩት መንግስታት ድርጅት በዓለም ዙሪያ ስላለው የውሃ ቀውስና ሊወሰዱ ስለሚገቡ እርምጃዎች ግንዛቤ ለመፍጠር በሚል የሰየመው ዕለት ነው። የምስራቅ አፍሪካን የመታው ድርቅና ያንዣበበው የከፋ ረሃብ የሰብል ምርት የእንስሳት እልቂቶች ሰዎች የውሃ መቅጃ አጥተው ጠብታ ውሃ ፍለጋ ለሰዓታት ሲንከራተቱ የሚታዩበት ሁሉም የሚያቆራኛቸው አንድ ነው ምክንያቱ። እውነተኛ ፋይዳው ይልቁንም ህይወት ያለእርሱ ምንም ለመሆኗ መቃረቧ ሊታወቅለት ሲታጣ ብቻ የሚመስለው ውሃና እጥረቱ የሚያስከትለው ቀውስ ነው። የውሃ እጥረት ከአንዱ የሌላው ቢጠና ከአንዱ የሌላው ቢቀልም የጊዜያችን የዓለም ራስ ምታት ነው እንደ ዓለሙ የረዴት ድርጅት ኦክስፋም እንዳመለከተው በዓለም ዙሪያ ቁጥሩ አንድ ቢሊየን የሚጠጋ ሰው ለንጹህ የውሃ እጥረት ተጋልጧል። ከዚህም ውስጥ ቁጥሩ 663 ሚሊየን የሚደርስ ህዝብ ንጹህ ውሃ ካለበት ርቆ ነው የሚኖረው። በተያያዘም በንጹህ ውሃ እጥረት በንጽህናና በግል የጤና አጠባበቅ መጓደል በዓለም ዙሪያ በየዓመቱ 842 ሺህ ህዝብ ለህልፈተ ለህልፈት ይዳረጋል። እጥረቱን ለመቅረፍ ከሚደረገው ጥረት ትይዩ በአንጻሩ አንድ ልብ በሚገኝባቸው እንደ ልብ በሚገኝባቸው አካባቢዎች ከብክነት እንዲጠበቅ ማድረግም በውሃ እጥረት የሚሰቃዩ ወገኖችን ችግር ለመቅረፍና የህይወት መሰረት ለሆነው ውሃ አስተማማኝ አቅርቦትም ዋስትና ነው። ወደ መጨረሻው ዘገባችን ስናልፍ በአለማችን እጅግ ሀብታም ሰዎች እነማን ናቸው? እነማን ከሰሩ እነማን ነሰሩ? ሱራፌል ሽፈራው ገንዘብ ያለው ነው ሲል መረጃ አሰባስቧል። ገንዘብ ገንዘብ ገንዘብ አንዳንዱ በሰፌድ ያፍሳል። ሌላው ከኪሱ ይፈሳል። አንዳንዱ ደግሞ ትራሱ ስር ወይም በባንኮች ያስቀምጣል። በዓለም ሀብታሙ ሰው ዛሬም የማይክሮሶፍት የቴክኖሎጂ ኩባንያ ባለቤት ቢልጌትስ ናቸው። አዲሱ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ደግሞ በፊት ከነበራቸው የቱጃር ቦታ በ200 ድርሻ አሽቆልቅለዋል ይላል ፎርብስ መጽሔት። የቢልጌትስ ሀብት 86 ቢሊዮን ዶላር ሲሆን እንደኔ ገንዘብ መቅጠሉ አለመዳችሁ የኢትዮጵያ መንግስት የ15 ዓመት በጀት ይሆናል። በእርግጥ በዓለም ዙሪያ ቢልጌትስ የህፃናትና የናቶች የእናቶች ጤና ለማስጠበቅ እየሰሩ ይገኛሉ። በግብርናም እንዲሁም ፎርስ መጽሔት በሁለተኛ ደረጃ ላይ ያስቀመጠው ዋረን ቢፌትን ነው። ታዋቂ የገንዘብ አንቀሳቃሽ ናቸው። ሀብታቸው 76.5 ቢሊዮን ዶላር ይገመታል። ዘጠና ዘጠናዘጠኝ በመቶ የሚሆነውን ሀብታቸው ለተለያዩ ግብረስናይና መሰል ድርጅቶች እንደሚሰጡ ነው ዋረን ቡፌት የሚናገሩት። በዚህ የሀብት ሰንጠረዥ አሜሪካውያን ናቸው ከአንድ እስከ አስር ያለውን ደረጃ ያዙት። የአማዞን ድረገጽ ገበያ መስራች ጄፍ በዛው ሶስተኛ፣ የፌስቡክ ማርክ ዙከርበርግ አምስተኛና የኦራኩል መስራች ላሪ ኤሊሰን ሰባተኛ ናቸው። አዲሱ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከ220 ደረጃቸው ወርዶ በ3.5 ቢሊዮን ዶላር በ544ኛ ደረጃ ላይ ይገኛሉ። የናይጀሪያው ቢሊዮነር አሊኮ ዳንጎቴ በ12.5 ቢሊዮን ዶላር አንደኛ ከአፍሪካ ከዓለም ደግሞ 67ኛን ደረጃ ይዘዋል። ሳውዲ ኢትዮጵያዊ ቢሊዮነር ዴቅ መሐመድ አላሙዲኝ ደግሞ በ8.2 ቢሊዮን ዶላርስ የ159ኛን ደረጃ ከዓለም ይዘው ይገኛሉ።